ሳይንስና ቴክኖሎጂ የሰባ ዓመት ዕድሜ ባለጸጋው አቶ ገመዳ ያሚ አርሶ አደር ናቸው። ሁለት ሦስተኛ ዕድሜያቸውን በግብርና ያሳለፉት አቶ ገመዳ መቼ እርሻ እንደጀመሩ ሲጠየቁ ገረሜታ አጭሮባቸዋል። እንዴ እርሻ ከጀመርኩ እንግዲህ ወደ አምሳ ዓመት ይሆናል። በኦሮሚያ ክልል ምስራቅ ሸዋ ዞን አዳ ወረዳ ውስጥ በምትገኝ አነስተኛ ቀበሌ የሚኖሩት አቶ ገመዳ አሁንም ከማሳ አይጠፉም። ሰሞኑን ባለፈው ክረምት የዘሩት ጤፍ ደርሶ አጨዳ ላይ ናቸው። ሂዲ የተሰኘችው የእርሳቸው ቀበሌም ሆነች በአዳ የሚገኙ ገጠራማ ቦታዎች በጤፍ ምርታቸው ስማቸው የገነነ ነው። የሦስት ሄክታር ስፋት ያለው መሬት ባለቤት የሆኑት አቶ ገመዳም በዋነኝነት የሚያመርቱት ጤፍን ነው። በአካባቢያቸው ባለው የገበሬ ህብረት ስራ ማህበራት ህብረት አማካኝነት በየጊዜው የተሻሻለ የጤፍ ዘር የሚያገኙ መሆናቸው ደግሞ ከሌሎች አርሶ አደሮች ግንባር ቀደም አድርጓቸዋል። ዘር ማባዣ ማህበር ውስጥ ነው አለሁት። ዘሩን እያባዛን ነው። እንግዲህ እኛም ያው ለሌሎቹም ገበሬ እንዲያዝ ቅድሚያ ለእኛ ይሰጣል። አቶ ገመዳ አሁን እየተጠቀሟቸው ያሉ ሁለት የጤፍ ዝርያዎች ከድሮዎች ጋር ሲነጻጸሩ የተሻሻሉ እንደሆኑ ይናገራሉ። ቦሰት የሚባለው ቁመቱም በልክ ነው የሚሆነው፣ ለንፋስና ለእንትን አይጋለጥም። ቁንጮ ግን ረዝማል፣ በጣም ረዝማል። ቁንጮ እና ሌሎች ዘርም ደግሞ እየመጣ ነው ከኋላ። አርሶ አደሩ ዘመናዊና የተሻሻሉ እያሉ የሚጠሯቸው የጤፍ ዝርያዎች ከየት እንደሚመጡ ያውቃሉና ነው መጪውን መተንበያቸው። በጤፍ ዝርያዎች ላይ ዋነኛ ትኩረቱን ያደረገው የደብረ ዘይት የግብርና ምርምር ማዕከል የሚገኘው በአቅራቢያቸው ነው። ከዚህ ምርምር ማዕከል ላለፉት 40 ዓመታት 26 የተሻሻሉ የጤፍ ዝርያዎች ወጥተዋል። የቤተ ሙከራና የማሳ የሙከራ ጊዜያቸውን በአጥጋቢ ሁኔታ ያጠናቀቁ የማዕከሉ የምርምር ውጤቶች ታዲያ ተባስተው የሚከፋፈሉት እንደ አቶ ገመዳ ባሉ አርሶ አደሮች አማካኝነት ነው። ማዕከሉ በቅርቡም አዲስ የምርምር ውጤት ይዞ መጥቷል። በቤተ ሙከራ ደረጃ ሶስት ዓመታት የወሰደው ይህ የማዕከሉ ምርምር የኒውክለር ጨረር ቴክኖሎጂን የሚጠቀም መሆኑ ልዩ ያደርገዋል። የደብረ ዘይት የግብርና ምርምር ማዕከልን በዳይሬክተርነት የሚመሩት ዶክተር ሰለሞን ጫን ያለው ይህንን ምርምር ከሚያከናውኑ ሰባት ኢትዮጵያውያን ባለሙያዎች አንዱ ናቸው። ዶክተር ሰለሞን ስለ ምርምሩ ዓላማ እንዲህ ያብራራሉ። የምርምሩ ዋና ዓላማ ይህንን የኒክሌር ቴክኖሎጂ በተለይ የጨረር ቴክኖሎጂ ተጠቅመን የተሻሻሉ የጤፍ ዝርያዎች በተለይ ከምርት ጋር ተያይዘው ድርቅን የሚቋቋም ዝርያ ቶሎ ፈጥኖ የሚደርስ ዝርያ ከማውጣት እንዲሁም መጋሸብን የሚቋቋም ዝርያ መጋሸብ ማለት አይተው ከሆነ የጤፍ ሰብልን ትንሽ ምርት ሲይዝ ወደ መድረስ አካባቢ ላይ በንፋስም በዝናብም ይወድቃል። ስለዚህ ያ መውደቁ የሰብሉን ምርቱንና ጥራቱን ይቀንሰዋል። ሰብሉን ብቻ አይደለም፣ ጭዱም ለከብቶች መኖነት ያገለግል እና ይህንንም የሚቋቋም ዝርያ ለማውጣት ታስቦ ነው። ከዛ ውጪ አንዱ የፕሮጀክቱ ኦብጀክቲቭ ደግሞ ሌላው የጤፍን የምግብ ይዞታ ኒውትረንት ኮንቴንት የምንለውን እሱንም ለማሻሻል ነው። አንዱ ኦብጀክቲቭ እሱ ነው። በኢትዮጵያ ጤፍን እንደ ዋነኛ ምግብ የሚጠቀመው የሕዝብ ብዛት ስልሳ ሚሊየን ገደማ እንደሆነ መረጃዎች ያመለክታሉ። በሀገሪቱ በአነስተኛ ማሳ ላይ ጤፍ የሚያመርቱ አርሶ አደሮች ብዛት ደግሞ ስድስት ሚሊየን ገደማ ይደርሳሉ ተብሎ ይገመታል። እነዚህ አርሶ አደሮች 3 ሚሊዮን ሄክታር በሚጠጋ መሬት ላይ ጤፍን ቢያመርቱም ከሌሎች ተመሳሳይ የግብርና ውጤቶች አንጻር በአንድ ሄክታር የሚሰበሰበው የጤፍ ምርት ግን ዝቅተኛ መሆኑን ተመራማሪዎች ያስረዳሉ። እንደ ባለሙያዎቹ ገለጻ በኢትዮጵያ ከአንድ ሄክታር የሚገኘው የጤፍ ምርት በአማካይ 15 ኩንታል ነው። ከደብረ ዘይት የግብርና ምርምር ማዕከል የወጡ ምርጥ የጤፍ ዝርያዎችን የሚጠቀሙት አርሶ አደር ገመዳ ከአማካዩ ከፍ ያለ ምርት ቢያገኙም በቆሎ አምራቾች በሄክታር ከሚሰበስቡት ላይ ግን መጠጋት አልቻሉም። አቶ ገመዳ በሄክታር ከ16 እስከ 20 ኩንታል ጤፍ እንደሚያመርቱ ይገልጻሉ። በኢትዮጵያ የዛሬ 3 ዓመት ገደማ የበቆሎ ምርት በሄክታር 34 ኩንታል መድረሱን ዘኦክስፎርድ ሃንድቡክ ኦፍ ኢትዮጵያን ኢኮኖሚ በሚል ርዕስ የታተመው ጥናታዊ መጽሐፍ ጠቁሟል። ዶክተር ሰለሞን አዲሱ ምርምራቸው የጤፍ ምርታማነትን በእጠፍ እንደሚጨምር ያስረዳሉ። እኛ በምርምር ያወጣናቸውና በምርምር ማሳ ላይና በአንዳንድ በተሻሻሉ አርሶ አደሮች ማሳ ላይ እስከ ሰላሳ ሁለት ኩንታል፣ ሰላሳ አራት ኩንታል ድረስ ይገኛል ማለት ነው። በተሻሻሉ ዝርያዎች በማሳ ሙከራ ላይ ያሉት እነዚህ የጤፍ ዝርያዎች በውስጣቸው ያለው የምግብ ንጥረ ነገር ይዘትም የተሻሻለ እንደሆነ ተነግሮላቸዋል። በኢትዮጵያ የተወሰኑ አካባቢዎች ያሉ ተመጋቢዎች የጤፍን የምግብ ይዞታ ለማሻሻል ከሩዝ እና ከአብሽ ጋር ቀላቅለው እንደሚያስፈጩ የሚጠቅሱት ዶክተር ሰለሞን እርሳቸውና ባልደረቦቻቸው በአዲሱ ምርምራቸው የጤፍን የፕሮቲን መጠንና ሌሎች ንጥረ ነገሮችን ይዘት ለመጨመር መሞከራቸውን ይናገራሉ። እንግዲህ በእርግጥ ጤፍ በምግብ ይዘቱ እንደምታውቀው በአውሮፓም አሁን ሄልዚ ፉድ እየተባለ ነው። በተለይ የሴሊክ ዲዚዝ ኢንቶለረንት ለሆኑ ሰዎች ተመራጭ ነው። በሌሎችም ንጥረ ነገሮች ጤፍ ከሌሎች ሰብሎች በጣም ብዙ ዴንስ የሆነ ንጥረ ነገር አለው። ፕሮቲንም ቢሆን ከሌላው ያነሰ ፕሮቲን የለውም። ጤፍ በተለይ ላይሲን የሚባለው ኢሴንሻል አሚኖ አሲድ የሚባለው የፕሮቲን አንዱ ንጥረ ነገር ከሌሎች ሰብሎች ከአንዳንዶቹ የተሻለ ከአንዳንዶቹ ጋር ደግሞ ተመጣጣኝ እንትን ያለው የጤፍን ምርታማነት ለመጨመር የተደረገው የቤተ ሙከራ ምርምር በኢትዮጵያ እምብዛም ያልተለመደ የኒውክሌር ጨረር ቴክኖሎጂን ተጠቅሟል። ተመራማሪዎቹ አንድ የጤፍን ዘር ወስደው በተለያየ መጠን ለጨረር እንዲጋለጥ በማድረግ በዘሩ ላይ የሚፈልጉትን የዘረመል ለውጥ ለማምጣት ተደጋጋሚ ሙከራዎች እንዳደረጉ ዶክተር ሰለሞን ይናገራሉ። የጨረሩ መጠን በተለምዶ ለኤክስሬይ ሕክምና ከሚውለው ከ10 እስከ 100 ሚሊዮን እጥፍ የበረታ በመሆኑ በባለሙያና በከፍተኛ ጥንቃቄ የሚከናወን መሆኑንም ያስረዳሉ። ዘሩን ኤክስፖስ እናደርጋለን። በጭራሽ ከነበረው ባህሪ ሌላ የተለያዩ ባህሪዎች እንዲያመጣ ይደረጋል። ከነዛ ባህሪዎች እኛ በምንፈልገው መንገድ የምንፈልገውን ካራክተር፣ የምንፈልገውን ጸባይ፣ ከምርታማነት አለመጋሸብን ሻተሪንግ የምንለው ደግሞ ሲደርስ ብትን የሚላለ እሱንም የሚቋቋሙ ዝርያዎች ለማውጣት የምንጠቀሙት መሳሪያ ነው ይሄ። ፕሮቴክትድ በሆነ ሰው ዘር ኤክስፖስ ላይሆንም፣ ራሱን የቻለ መሳሪያ አለ። የሚሰራውም በጣም ኤክስፔሪያንስ የሚሆነ ሰው ነው። ለመሆኑ ጤፍን የሚያህል ደቃቅ የሰብል ዘር ላይ እንደዚህ አይነት ውስብስብ የምርምር ስራዎች ማካሄድ አያስቸግርም? ዶክተር ሰለሞን ምላሽ አላቸው ነው ከብዙ ሰብሎች የጤፍ ዘር በጣም ደቃቅ ነው ግን ያው ደቃቅ ቢሆን ይህንን በምርምር ለመስራት ምንም ችግር የለውም ትልቁ ማዳቀል ይከብዳል ምክንያቱም ፍሎሬቷ አበባዋ ከሌሎች ሰብሎች በጣም ያነሰች ናት አበባው ደግሞ የሚከፈተውም ከሌሎች ሰብሎች በጣም ዩኒክ ነው ጠዋት አስራ አንድ ሰዓት ወርከ አስራ ሁለት ሰዓት ከሩብ ነው ተኩል አካባቢ ጠይቃ ብቻ አቋም የሚከፈተው ይሄ የጤፍን የማደቀል ስራ የሚያምረምር ላይ ትንሽ የከበደ ያደርገዋል። ነገር ግን ኦልሬዲ ይሄ ቴክኖሎጂ ተፈጥሯል። ዞሮ ዞሮ ግን ዘሮ ብታንስም መስራትና የተለያዩ ዝርያዎችን ዴቨሎፕ ለማድረግ የተለያዩ ቴክኖሎጂዎችን መጠቀም ይቻላል። አዲሱ የጤፍ ዝርያ እስካሁን ባለው የማሳ ሙከራ አጥጋቢ ውጤት ማሳየቱን ዶክተር ሰለሞን ይናገራሉ። ለተለያዩ አካባቢዎች የሚስማሙ ዝርያዎች ለማውጣት ጥሩ ምልክት አይተናል የሚሉት ተመራማሪው ከሶስት እስከ አምስት ዓመት ባለው ጊዜ ውስጥ ለአርሶ አደሮች የሚከፋፈሉ የተሻሻሉ ዝርያዎችን ለማድረስ የማሳ ሙከራው እንደቀጠለ ገልጸዋል። የዕለቱ የሳይንስና ቴክኖሎጂ መሰናዷችን የእስካሁኑ ነበር። ተስፋ ለሞልደየስ ነኝ። መልካም ጊዜ